የመናኝ ጉዞ ከዮሐንስ ቡንያን የተጻፈ መካነ ኢየሱስ ስነ ጽሁፍ ክፍል። ምዕራፍ አንድ። ክርስቲያን ጉዞውን ጀመሩ። ክርስቲያን ከቤተሰቡና ከጎረቤቶቹ ተለይቶ ጉዞውን ሲጀምር በዚህ ዓለም በበረሃ ሲመላለስ አንድ ዋሻ የነበረበትን ቦታ አግኝቼ በውስጡ ልተኛ፣ ተጋደም ተኝቼም ሳለሁ ሕልም አለም። እነሆ አንድ ያረጀ ጨርቅ የለበሰ ሰው ፊቱን ከቤቱ ወደ ውጭ መልሶ አንድ መጽሐፍ በእጁ ይዞ ታላቅ ሸክምም በጀርባው ላይ ተሸክሞ ቆሞ ነበር። ኢሳይያስ 64 ቁጥር 6፣ ሉቃስ 14 33 መዝሙር 38 አራት ዕንባቆም ሁለት ሁለት እነሆም መጽሐፉን ሊያነባው ሲከፍታ አየሁት። ሲያነብም አለቀሰና ተንቀጠቀጠ፣ ልጽናና ሳይቻለው በብርቱ ዋይታ እንዲህ ስል ጮኸ ምን ላድርግ? የሐዋርያ ሥራ ሁለት ሰላሳ ሰባት አስራ ስድስት ሰላሳ ሰላሳ አንድ በዚህም ሁኔታ ወደ ቤቱ ሄደ። ምስቱና ልጆቹም የተጨነቀበትን መከራ እንዳያውቁ የተቻለውን ያህል ነፍሱን ጸጥ አደረገ። ነገር ግን ጭንቀቱ እየበዛበት ስለሄደ ለረጅም ጊዜ ልታገስ አልተቻለውም። ከጥቂት ጊዜም በኋላ የልቡን ሀሳብ ለምስቱና ለልጆቹ ገለጠላቸው እንዲህም ብሎ ይነግራቸው ጀመር። የተወደድሽ ምስቴ ሆይ፣ እናንተም ልጆቼ እኔ የታመኑ ወዳጃችሁ አንድ ከባድ ሸክም ተጭኖኛልና ተሸነፉ። ከዚህም በላይ እቺ ከተማችን በሰማይ እሳት እንደምትቃጠል እርግጠኛ ነገር ሰማሁ። እኔ አንቺም ሚስቴ እናንተም ልጆቼ የምንድንበት አንዳች መንገድ ካልተገኘ በዚህ በሚያስፈራ ጥፋት እንጠፋለን። ልንድንበት የምንችል አንዳች መንገድ እስካሁን ድረስ ለእኔ አልታየኝም። ዘመዶቹም ይህንን በሰሙ ጊዜ እርሱ ያላቸውን ነገር ሳያምኑ አንዳች ራሱን የሚያዞር በሽታ የያዘው መስሏቸው በጣም ደነገጡ። ስመሽም እንቅልፍ አንጎሉን እንዲያሳርፈው ተስፋ በማድረግ ፈጥነው ወደ አልጋ ወሰዱት። ነገር ግን የሌሊቱም ጭንቀት እንደ ቀኑ ጭንቀት ስለ ነበር፣ ሌሊቱን በእንቅልፍ በማሳለፍ ፈንታ በመጨነቅና በእንባ አሳለፈው ስነጋም እንደምን አደር ብለው ጠየቁት። እርሱም ብሶብኝ ብሶብኛል ብሎ መለሰላቸው። እንደገናም ይነግራቸው ጀመር። እነርሱ ግን ልባቸውን አደነደኑና የራሱን በሽታ በመገሰጽና በማስፈራራት ለማስወገድ አሰቡ። አንዳንድ ጊዜ የሚሰድቡት ነበር። አንዳንድ ጊዜ ደግሞ ፍጹም ይንቁት ነበር። እርሱ ግን ብቻውን በልፍኝ ውስጥ እየተቀመጠ ስለ እነርሱና ስላገኘው መከራ ይጸልይና ያለቅስ ነበር። ደግሞም አንዳንድ ጊዜ እያነበበ አንዳንድ ጊዜም እየጸለየ በሜዳው ይመላለስ ነበር። እንዲህም እያደረገ አያሌ ቀኖችን አሳለፈ። አንድ ጊዜ እጅግ ተጨንቆ እንደ ልማዱ መጽሐፉን እያነበበ በሜዳ ላይ ሲመላለስ አየሁት። ሲያነብም ከዚህ ቀደም እንዳደረገው እንዲህ ስል ጮኸ፣ ምን ላድርግ እድን ዘንድ? የሐዋርያ ሥራ 16 30 እስከ 31። ደግሞም ሊሸሽ ሲፈለገ መስሎ ወዲህና ወዲያ ሲመለከት አየሁት። ነገር ግን ለእኔ እንደ መሰለኝ ሊሄድበት የሚገባው መንገድ የትኛው እንደሆነ ስላላወቀ ዝም ብሎ ቆመ። በዚያ ጊዜ አንድ ወንጌላዊ የተባለ ሰው ወደ እርሱ ሲመጣ አየሁ። ሰውየውንም ለምን እንዴት ጮኻለ ብሎ ሲጠይቀው ሰማው። እርሱም እንዲህ ስል መለሰ፣ ጌታዬ ሆይ እኔ በእጄ ላይ ካለው መጽሐፍ ሳነብ ሞት እንደሚገባኝ ተረዳሁ። ከዚያም ወዲያ ወደ ኋለኛው ፍርድ እንደሚደርስ አውቃለሁ። እኔ ግን ለፊተኛው ፈቃደኛ አልሆኑም፣ ለኋለኛውም ደግሞ አልተዘጋጀሁም። ዕብራውያን ዘጠኛ ሰባት ኢዮብ 1621 22 ሕዝቅኤል 22 14። ወንጌላዊውም አለው ይህ ህይወት ይህን ያህል መከራ ያለበት ከሆነ ለምን መሞትን አትወድም? ሰውየውም እንዲህ ስል መለሰ፣ ይህ በጀርባዬ ላይ ያለው ሸክም ከመቃብር ወደሚጠልቅ ቦታ እንደሚያሰጥመኝና ወደ ሲኦልም እንዳልወድቅ ስለሚፈራ ነው። ኢሳይያስ 3 3። አሁንም ጌታ ሆይ ወደ ግዞት ለመግባት የተዘጋጀው ካልሆኑ ወደ ፍርድም ከዚያም ወዲያ ወደ ቅጣት ስፍራ ለመሄድ እንዴት አርጌ እችላለሁ? ወንጌላዊው ሁኔታ እንዲህ ከሆነ ለምን ትቆማለህ ብሎ ጠየቀው። እርሱም ወዴት ልሽሽ እንደሚገባኝ አላውቅም ብሎ መለሰ። በዚያን ጊዜ ወንጌላዊ ጽሑፍ ያለበትን አንድ የተጠቀለለ ብራና ለሰውየው ሰጠው። ያ ጽሑፍ ከሚመጣው ቁጣ ሽሹ የሚል ቃል ተጽፎበት ነበር። ማቴዎስ 3 7 ሰውየውም እነዚህን ቃላት ባነበበ ጊዜ በጥንቃቄ ወንጌላዊን እየተመለከተ ወደ ልሽሽ? ብሎ ጠየቀው ወንጌላዊውም ወደ አንድ በጣም ሰፊ ወደሆነ ሜዳ በጣቱ እያመለከተ እዚያ ማዶ ያለችውን ደጅ ታያለህን ብሎ ጠየቀው። ማቴዎስ 7 13 14 ሰውየው የለም አትታየኝም አለ። ወንጌላዩም ወዲያ ማዶ ያለውን ብርሃን ታያለህን ብሎ ጠየቀው። መዝሙር መቶ አስራ ዘጠኝ መቶ አምስት ሁለተኛ ጴጥሮስ 1:19 ሰውየውም ይመስለኛል አለ። የዚያን ጊዜ ወንጌላዩ አለ፣ ያን ብርሃን በዓይንህ እየተመለከትህ መንገድህን ወደዚያ አቅንተህ ብትሄድ ደጁን ታያለ። ደጁንም በመታ ጊዜ ልታደርገው የሚገባህን ነገር ትሰማለህ። እኔም በህልም እንዳየው በህልም እንዳየው ሰውዬው መሮጥ ጀመረ። ነገር ግን ከቤቱ ደጃፍ በጣም ሳይርቅ ምስቱና ልጆቹ ሩጫውን አዩና እንዲመለስ ይጠሩት ጀመር። ሉቃስ 1426 ሰውየው ግን ጆሮቹን በጣቶቹ ከድኖ ሕይወት ሕይወት የዘላለም ሕይወት ብሎ እየጮኸ ሮጠ። ምንም ወደ ኋላው ሳይመለከት ወደ ሜዳው መካከል ሸሸ። ዘፍጥረት 19 17። ጎረቤቶቹም ደግሞ ይህን ለማየት ወጡ። ሰውየው ሲሮጥ አያሌ ሰዎች አላገጡበት፣ ሌሎችም ደግሞ አስፈራሩት። ጥቂቶችም እንዲመለስ ጠሩት። ይህንንም ካደረጉት መካከል ሁለቱ በግድ ልመልሱት ቆረጡ። የአንዱ ስም እምብተኛ፣ የሁለተኛውም ስም ወላዋይ ነበር። ሰውየውም ከእነርሱ በጣም ርቆ ነበር። እነርሱ ግን ልከተሉት ቆርጠው ስለነበር ነበር ከጥቂት ጊዜ በኋላ ደረሱበት። ሰውየውም አላቸው ጎረቤቶቼ ለምን መጣችሁ? እነሱም እንዲህ ሲሉ መለሱለት፣ ከእኛ ጋር እንድትመለስ ልንመክር መጣን። እሱ ግን ይህ ከቶ የማይሆን ነገር ነው አላቸው አላቸው እኔ በተወለድሁባት በጥፋት ከተማ ውስጥ እናንተም ትኖራላችሁ። የከተማይቱ ስም የጥፋት ከተማ እንደሆነ አሁን አውቄ ያለሁ። አሁን ቢሆኑ ወይም ቢቆይ እዛው የሞታችሁ እንደሆን ከመቃብር ወደ ጠለቀ እሳትና ድን ወደሚቃጠሉባት ስፍራ ትወርዳላችሁ። አሁንም ጎረቤቶች ሆይ ምክሬን ስሙና ከእኔ ጋር ኑ። እምብተኛም አለ፣ ምን ነው ደግሞ ደስታችንንና ወዳጆቻችንን ትተን እንሄድ? እኔ ክርስቲያን ስሙዬ ነበረና፣ አሁን ምክንያቱም እናንት የምትተዋት ደስታ እኔ ላገኛት ከሚፈልገው ደስታ ከጥቂት ጋር ከጥቂቱ ጋር ልመዛዘን አይችልም ብሎ መለሰ። ሁለተኛ ቆሮንቶስ አራት አስራ ስምንት ሮሜ ስምንት አስራ ስምንት ከእኔ ጋር ለመሄድ ብትወዱና እስከ መጨረሻው ብትጽኑ እኔ የማገኘውን እንድሁ ታገኛላችሁ። ያ እኔ የምሄድበት አገር የሚበቃና የሚተርፍም ተድላ አለው። ሉቃስ 15 17 ኑና የነገሬን እውነተኛነት እዩ። እምብተኛ ተው፣ እባክህ መጽሐፌን ወዲያ በለው። ከእኛ ጋር ትመለሳለህ ወይስ አትመለስም? ክርስቲያን አንድ ጊዜ እጄን በማረሻ ላይ አሳርፍ የዋለውና ወደ ኋላ አልመለስም። ሉቃስ 9፥62 እንብተኛ ጎረቤቴ። ወላዋይ እንግዲያው ስናት ተነው ወደ ቤታችን እንመለስ። አንዳንድ እብዶች አሉ። አንዳንድ ጊዜም ቅሌት ሲይዛቸው ጥሩ ምክንያት ከሚሰጡ ከሰባት ጤነኞች ሰዎች ይልቅ ራሳቸውን ብልህ አድርጎ ቆጥረው ከቅሌታቸው ጋር ይጣበቃሉ። ይህ ሰውም ከነሱ አንዱ ነው። ወላዋይ አትሳደብ፣ ደጉ ክርስቲያን የሚሻው ነገር እውነት ከሆነ እኛ ከምንሻው ይበልጣል። ልቤ ከጎረቤቴ ጋር ለመሄድ አዘንብሏል። እምብተኛ ምን እብድ ሰው ደግሞ ተጨመረ? ምክሬን ስማና ተመለስ። እንዲህ ያለ እብድ ወዴት እንደሚመራ ማን ያውቃል? ተመለስ ተመለስ። አስተዋይሁን ክርስቲያን፣ ጎረቤቴ ወላዋይ፣ አንተ ከእኔ ጋርና እኔም ከተናገሩት የበለጠ ብጽህና ደግሞ እዚያ እንደሚገኝ የተረጋገጠ ነው። እኔንም ባታምን ከዚያ መጽሐፍ ውስጥ አንብብ። ከዚህ መጽሐፍ ውስጥ የሚገኘው የእውነት ኪዳን እነሆ በአድራጊው ደም ታትሟል። ዕብራውያን 9 17 እስከ 22 ዋላዋይ ጎረቤቴ እምብተኛ ሆይ ስማ፣ እኔ ከዚህ በጎ ሰው ጋር ለመሄድ እጣዬንም ከእርሱ ጋር ለመጣል ቆርጫለሁ። አንተ ግን የተወደደ የባልንጀራዬ ክርስቲያን ሆይ ወደ ተስፋይቱ ሀገር የሚወስደውን መንገድ ታውቃለህን? ክርስቲያን አንድ ወንጌላዊ የተባለ ሰው በፊታችን ወዳለች ወደ አንዲት ትንሽ በር ፈጥኜ እንዲሄድ መከረኝ። ከዚያ ሲደርስ ስለ መንገዱ አኳኋን እንሰማለን። ወላዋይ እንግዲያውስ የተወደደ ጎረቤቴ ሆይ ና መንገዳችንን እንሄድ። ሁለቱም አንድ ላይ ሄዱ። እምብተኛ፣ እኔ ተመልሼ ወደ ቤቴ ሄዳለሁ፣ እንጂ እንደዚህ በስህተት ከተመሩ ቅሎች ከሆኑ ሰዎች ጋር ጓደኛ አልሆንም። እኔም በህልሜን እኔም በህልሜ እንዳየው እምብተኛ ወደ ኋላው ከተመለሰ ወዲያው ክርስቲያንና ወላዋይ በትልቁ ሜዳ ላይ እየተጫወቱ ሄዱ። ጫዋታቸውንም እንዲህ ስሉ ጀመሩ። ክርስቲያን፣ ጎረቤቴ ወላዋይ ሆይ እንደምነ ቶሎ ብለ እኔን ለመከተል ስለ ፈቀድህ ደስ ብሎኛል። ለእኔ የተሰማኝ ለወደፊቱ የሚገለጸው ኃይልና ድንጋጼ ተሰምቶት ቢሆን እምብተኛ እንኳን እንዲህ በቶሎ ጀርባውን ባልሰጠንም ነበር። ወላዋይ አሁን ጎረቤቴ ክርስቲያን አሁንም ብቻችንን ነንና እኛ የምንፈልጋቸው ነገሮች የትኞች እንደሆኑና እንዴትም እንደሚገኙ ንገረኝ። ክርስቲያን በውስጤ እንዳሉት አድርጌ በምሳሌ ልገልጻቸው አልችልም። አንተ ግን እንዴት እንደሆኑ ለመስማት ፈልጋለና ከመጽሐፌ ስለ እነርሱ አነብልሃለሁ። ወላዋይ፦ በመጽሐፍ ውስጥ ያሉትን ቃላት በእርግጥ እውነተኛ ይመስሉሃልን? ክርስቲያን፦ በእውነት አምናለሁ፣ የዚህ አድራጌ ውሸት አይናገርምና። ቲቶ አንድ ሁለት ወላዋይ መልካም፣ የመጽሐፉ ነገር እንዴት ነው? ክርስቲያን ፍጻሜ የሌላት የምንወርሳት መንግስት አለች። በዚያችን መንግስት ለዘላለም እንኖር ዘንድ ለእኛ የሚሰጠን የዘላለም ሕይወት አለ። ኢሳያስ 45:17 ዮሐንስ 10:7 22 27 እስከ 29 ወላዋይ መልካም፣ ሌላስ ክርስቲያን ከዚያም የጽድቅ ዘውዶች ይሰጡናል። እንዲሁም በሰማይ ጠፈር ላይ ፀሐይ እንደሚበራ የምንበራበት ልብስ ይሰጠናል። ሁለተኛ ጢማቴዎስ አራት ስምንት ራእይ ሀያ ሁለት አምስት ማቴዎስ አስራ ሶስት አርባ ሶስት ወላዋይ ይህ በጣም ድንቅ ነው። ሌላስ ክርስቲያን ከዚያ የአገሩ ጌታን ባን ሁን ሁሉ ካይናችን ያብሳል ልቅሶና አዘንም ከዚያ የለም። ኢሳይያስ 25:8 ራእይ 7 16-17 21:4 ወላዋይ ከዚያ ባልንጀሮቻችን እነማን ይሆናሉ? ክርስቲያን ለተመለከታቸው በአይን ላይ የሚያንጸባርቁ ፍጥረቶች ሱራፌልና ክሩቤል ባልንጀሮቻችን ይሆናሉ። ኢሳያስ 6 2 1 ተሰሎንቄ 4 16 17 ራይ 5 11 ከኛ በፊት ያለፉትን አላፋት ከዚያ እናያቸዋለን። እነሱም ፍቅር የሞላባቸው ቅዱሳን ናቸው። አንዳች ተንኮላ አስቡ። ሁሉም በእግዚአብሔር ፊት ይመላለሳሉ። ለዘላለም ፍቅሩን የተቀበሉ ሆነው በእግዚአብሔር ዙሪያ ይቆማሉ። ራይ አራት አራት ባጭሩ የወርቅ ዘውድ ያላቸውን ሽማግሌዎችና የወርቅ ማሰንቆዎች የያዙትን ቅዱሳን፣ ደናግል የሆኑትን ከዚያ እናያቸዋለን። ራእይ 14 1 እስከ 5 የዛ ነገር ጌታ ስላፈቀሩ ስላፈቀሩ አራዊቶች የበሏቸውን፣ የባህር ሞገድ ያሰጠማቸውን ሰዎች ሁሉ ጤና መሆናቸው ሆነው ጤናማዎች ሆነው አለመሞትንም እንደ ልብስ ለብሰውት ከዚያ እናቸዋለን። ዮሐንስ 12 25 ሁለተኛ ቆሮንቶስ አምስት ሁለት እስከ አምስት ወላዋይ እነዚህን ነገሮች መስማት እንኳ ልብን በደስታ ያሳርፈዋል። ዳሩ ግን እነዚህን ነገሮች እኛ እንደምናገኛቸው የተረጋገጠ ነውን? የእነሱስ ተካፋዮች የምንሆነው እንዴት ነው? ክርስቲያን የዚህን ነገር መልስ የአገሩ ጌታ በዚህ መጽሐፍ ጽፎታል። ጠቅላላ ሐሳቡ እንዲህ የሚል ነው፤ ይህን በጎውን ነገር አጥብቀን ብንፈልገው እርሱ ያለ ዋጋ ይሰጠናል። ኢሳይያስ 55 1 2 ዮሐንስ 6 37 7 37 ራይ 21፣ ወላዋይ መልካም ባልንጀራ ወይን ነገር ለማስማት ደስ ብሎኛል። አሁንም እርምጃችንን ፈጠን እናድርግ። ክርስቲያን በጀርባዬ ላይ ባለው ሸክም ምክንያት የምንፈልገውን እኔ ልንፈጥን አልንችልም። እኔም በሕልሜን እንዳየሁት ሁለቱ ንግግራቸውን ከፈጸሙ በኋላ በሜዳው መካከል ወዳለው በጣም አረንቋ ወደሆነ ግርግር ረግረግ ተጠጉ። ድንገትም አንዳች መከራ አይደርስብን ይሆን ብለው ሳይጠነቀቁ በማጡ ውስጥ ወደቁ። የረግረጉ ስም ተስፋ የሚያሳጣ ረግረግ ይባል ነበር። ሁለቱም በሚያስከፋ መልክ በአረንቋ እስኪሸነፉ ድረስ በረግረጉ ውስጥ ተስረገረጉ። ክርስቲያንም በጀርባ ባለው ሸክም ምክንያት በረግረጉ ውስጥ መስጠም ጀመረ። የዛን ጊዜ ወላዋይ አለ፣ አየ ጎረቤት የክርስቲያን አሁን የት ደረስ? ክርስቲያን በእውነት አላወቅም። ወላዋይ ልታገስ ባይቻለው በቁጣ ድምፅ ባልንጀራውን አለው ጊዜውን በሙሉ ስታመለክተኝ የነበረው ብጽህና ይህ ነውን? መንገዳችን መጀመሪያ እንዲህ ያለ ጭንቅ ሲያጋጥመን ወደፊት ባለው ጉዞአችን ምን ያጋጥመን ይሆን? ከዚህ ቦታ በሕይወቴ ልውጣ፣ ከዚህ ቦታ በሕይወቴ ልውጣ እንጂ የብጽህና አውንስ አገር ለእኔ እቅርና ለአንተ ይሁንልህ። ይህንንም ካለ በኋላ አንድና ሁለት ጊዜ ተጣጥሮ በብዙ ትግል ከጭቃው ውስጥ ወደ ቤቱ በሚያቀርበው በኩል ወጣ። ክርስቲያንም ከዚያ በኋላ አላየውም። ክርስቲያንም ተስፋን በሚያሳጣ ውስጥ እየተስረገረገ ብቻውን ቀረ። ዳሩ ግን ወደ ትንሽቱ በር ለመሄድ ይታገላል ነበር፣ በጀርባው ላይ የነበረው ሸክምም ከረግረጉ አላስወጣም አለው። በመጨረሻውም በህልሜ እንዳየሁት አንድ ረዴት የተባለ ሰው ወደ እርሱ መጣና እንዲህ ብሎ ጠየቀው፣ ከዚህ ምን ታደርጋለህ? ክርስቲያን፣ አንድ ወንጌላዊ የተባለ ሰው ከሚመጣው ቁጣ እንድታመልጥ በዚህ መንገድ እዚያ ወዳለችው በር ሂድ ብሎ መከረኝና ወደዚያም ሲሄድ ይኸው ከዚህ ረግረግ ውስጥ ወደቅሁ። ረዴት፣ ለምን ፋናውን አልተከተልም? ክርስቲያን፣ ፍርሃት በጣም አጥብቆ አባረረኝ እኔም አቋራጩን መንገድ ተከትዬ ሲሄድ በረግረጉ ውስጥ ወደቅም። ረዴትም አለው፣ እጅን ስጠኝ። ክርስቲያንም እንዲሁ አደረገ። ረዴትም ስቦ አስወጣውና በደረት መሬት ላይ አቆመው። መዝሙር አርባ ሁለት መንገዱንም እንዲቀጥል አዘዘው። እኔም ረዴት ወደ ተባለው ሰው ተጠግቼ እንዲህ አሉት። ከጥፋት ከተማ አንስቶ ወደዚያ በር የሚወስደውን መንገድ በዚህ በኩል ያልፋል። ታዲያስ መንገደኞች አደጋ ሳያገኛቸው እንደ ሄዱይን መብራት መሬት ለምን አይደለደልም? እርሱም እንዲህ ስል መለሰልኝ። ይህ መጥፎ ረግረግ ከቶ ሊሞላና ሊበጅ አይችልም። ሰው ኃጢአቱን ከመረዳቱ የተነሳ የሚያስጨንቁት ርኩሳንና እድፈት ዘውትር ወደዚህ ረግረግ ይወርዳሉ። ስለዚህም ቦታው ተስፋ የሚያሳጣ ረግረግ ይባላል። አንድ አጢአተኛ ስነቃና መጥፋቱን ሲረዳ በልቡ ውስጥ ብዙ ፍርሃትና መጠራጠር ተስፋም የሚያስቆርጡ ደንጋጤዎች ይነሳሉ፣ ተሰብስበውም ከዚህ ቦታ ውስጥ ይሰፍራሉ። ይህን ቦታ ለማለፍ አስቸጋሪ የሆነበት ምክንያት ይህ ነው። ነገር ግን ይህ ስፍራ እንዲህ መጥፎ ሆኖ እንዲቀር የንጉሱ ፈቃድ አይደለም። ኢሳያስ 35 3 እስከ 4 8 ስለዚህ ቦታ የንጉሱ ሰራተኞች ከ1600 ዓመት በላይ ደክመውበታል። እኔ እንደማውቀው ከንጉስ ግዛት በየጊዜው በሚሊዮን የሚቆጠሩ ምክሮች ወደዚህ ስፍራ መጥተዋል። የምክሮቹ ብዛት በትንሹ 20 ሺህ የሚቆጠር ጭነት ይሆናል። አዋቂዎች የሆኑትም ረግረጉን ለማስወገድ እነዚህ ምክሮች ከሁሉ የተሻሉ መሳሪያዎች ናቸው ብለው መስክረዋል ነገር ግን ይህ ረግረግ ምክሮቹን ሁሉ ውጧቸዋል ይህ ቦታ ግን ገና ተስፋ የሚያሳጣ ረግረግ ነው ሰራተኞችም የሚችሉትን ያህል ካደረጉ በኋላ በዚያን ጊዜም እንደነበረ አሁንም እንደዚያው ረግረግ ሆኖ ይገኛል እርግጥ ነው በህግ ሰጪው መርህነት በዚህ ረግረግ መካከል የተዘጋጀ ፋና አለ ፋናውም መልካምና በእውነትም ደጋፊ የሆነ ነው ነገር ግን አየር በሚለዋወጥበት ጊዜ እንደሚሆን በዚህ ቦታ እድፍ በብዙ ይገነፍላል። ስለዚህም ፋናውን ለማየት ያስቸግራል። ብታይም እንኳን የሚያልፉት ሰዎች ከራሳቸው መዞር የተነሳ ፋናውን ስተው ወደ አንድ ጎን ይረግጣሉ። ፋናው ከዚያው ያለ እንኳ ሰዎች ያን ጊዜ ይላወሳሉ። አንደኛ ሳሙኤል 12:21 በሩን አልፈው ከገቡ በኋላ ግን መንገዱ መልካምና ጽኑ ይሆናል። አሁንም ወላዋይ ተመልሶ ወደ ቤቱ መግባቱን በሕልም ያየው ጎረቤቶቹም ሊጠይቁት ወደ እርሱ መጡ። ተመልሶ በመምጣቱ አያሌ ሰዎች ብልህ ነው ያሉት፣ አመሰገኑት። ሌሎቹም ራሱን አደጋ ላይ ለመጣል ከክርስቲያን ጋር በመሄዱ እብድ አሉት። አያሌ ሰዎች ፈሪ በመሆኑ አላገጡበት። እንዲህም አሉት፣ እኔ አንተን ቢሆን ደፍሬ ከተነሳ በኋላ እንዴ ተስፋ ቆርጬ በትንሽ ነገር አልመለስም ነበር። ወላዋይ አፍሮ ተቀምጦ ነበር። በመጨረሻ ግን ድፍረት በማግኘቱ ሰዎቹ ሁሉ አንድ ላይ ንግግራቸውን ለውጠው ምስኪን ክርስቲያንን ያላገጡበት ጀመር። ስለ ወላዋይ የተባለው 伊伊巴卡。Ý, ý